ሰላም ጭና ይስጥልኝ። እኔ የኢሉ መናት አባል ነኝ። አባል ምሆኝ የአምስት መቶ ብር አግቻለው ወረሃዊ ደመወዝ ሀምሳ ሺህ ብር አለኝ። እንዲሁም ነባ የህክምና አገልግሎት አግቻለው። እንዲሁም የቤት ሽልማት አግቻለው። እድቀላቀል ያደረገኝ ዶክተር ዳግም ይባላሉ። ስልክ ቁጥር 0999 ሰዝ ህዝብ ለኪደጎሉ አሁኑም